የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዚዳንት አቶ ተሻለ ሰብሮ ዛሬ ጠዋት መታሰራቸውን በስልክ ገልጸውልናል። የታሰሩበት ምክንያት እንዲያብራሩልን ጠይቀ ጠይቀናቸው ነበረ። ጉዳዩኮ አንድ መጽሐፍ ይጻፋል እዚህ በደቡብ አካባቢ ለአባቴንም ጨምሮ ሶስቱ አይማዶች የሚባል ትልልቅ ሰዎች የጥንት የሃይማኖት መሪዎች አሉ፣ የታወቁ የተከበሩ፣ በህይወት ዛሬ የሉም። እነሱን በተመለከተ ከዚህ ቀደም የተጻፉት በውጭ ቋንቋዎችም ሆነ በአማርኛ የተጻፉት ታሪካዊ ሰነዶች እያሉ ታሪክ ግልበጣ የውሸት መጽሐፍ ተጽፏል። ያንን በተመለከተ እኔ ያ ታሪክ መዛባቱንና ትክክለኛ አለመሆኑን ለቃለ ህይወት ዋና ጽህፈት ቤት ኃላፊዎች ለሌሎችም አካላት በስሩ ላሉት አካላት ጭምር ገልጬ ነበረ። በወቅቱ በጽሁፍ ጽፌ አሳውቅ ያለ ቆይቷል። ወደ ጥቅምት ላይ ይመስለኛል፣ ባልሳሳት በዚህ አመት እና ቤተ ክርስቲያን ቢታቆ ታሪክ እየተዛባ በመሆኑ ባልኩት በጻፍኩት ደብዳቤ የቤተክርስቲያን አካሄድ ትተው ጣልቃ በመግባት አንዳንድ ካድሬዎች ይህን ኬዝ ስም በማጥፋት ከሰሱኝ፣ ከቤተ ክርስቲያን መሪህ ወጣ ባለ መልኩ። ከዚህ ተነስተውነ አሁን በዓመት በዓል ጠርቶኝ አስሮኝ የሚገኘው አቶ ተሻለ ከመታሰራቸው በፊት ከአካባቢው ፖሊስ የደረሳቸው መጥሪያ ይዘት እንዲህ ገልጸውልናል። ቅድ ጉዳዩ ትብብር ስለመጠየቅ ተሻለ ሰብሮ ወሰሮ በተጠረጠረበት ስም የማጥፋት ወንጀል ጉዳይ በደቡብ ብሔር ብሔረሰቦችና ህዝቦች ክልል መንግስት በሀዲያ ዞን በሌሞ ወረዳ ፖሊስ ጽፈት ቤት የስም የማጥፋት ወንጀል ተከስሶ የሰውና የሰነድ ማስረጃ በማሰባሰብ ተጠርጣሪው በአዲስ አበባ ከተማ በሁላይ ክፍለ ከተማ ክልል ውስጥ ይኖራል ስለተባለ የሌሞ ወረዳ ፍርድ ቤት ቁጥር አስራ ሶስት ሁለት ሰላሳ አምስት በቀን አስራ ዘጠኝ አስራ ሶስት ሁለት ሁለት ሺ አስር አመተ ምረት የተጻፈ የመያዣ ትዕዛዝ ለሌሞ ወረዳ ፖሊስ ጽፈት ቤት በጠየቅ ተጠይቆ መሰረት ተጠርጣሪ ተይዞ ለህግ እንዲቀርብ አዘናል። ስለ ተጠርጣሪ ጠርጣሪ ማንነቱ ተረጋግጠው የአካል ደህንነቱ የሚስጠበቀው ተይዞ ለህግ እንዲቀርብ እንዲደረግልን የክፍላችንን የስራ ባልደረባ የሆኑት አንደኛ ረዳት ሳጅን ረመቶ ወንድሙ አማካይነት የወግ ቁጥር የጠመንጃ ቁጥር መሆኑ ነው ሶስት አንድ ዜሮ ስምንት አርባ ሁለት የሆነውን ክላሽን ጠመንጃ በመያዝ የፍርድ ቤት ማዘያ ትእዛዝ አንድ ገጽ አያዘ ሌላ ክልላችን መሆናችንን እያሳሰብን ለምደረግ እንደተለመደ ሚሩ በቅድመ እናመሰግናለን ወላጅ አባታቸውና ቸው የሚከተሏት ቤተ ክርስቲያን ታሪክ በትክክል አልተጻፍም የሚል ደብዳቤ ለአስተዳዳሪዎቿ መጻፋቸውንና በቤተ ክርስቲያኗ አስተዳዳሪዎችም ተቀባይነት ማግኘቱን የገለጹልን አቶ ተሻለ አሁን ፖሊስ ይህን መሰረት አድርጎ በሃይማኖት ጣልቃ ገብቶ እሳቸውን ማሰሩን ትክክል አይደለም ሲሉ ገልጸውልናል። የሚደረገው እጅግ አሳዛኝ ግፍ ነው። ባል ሀሳብ እኮ ጤናማና ህግ አክባሪን ሰው ተቃዋሚ መሪና መስራት በመሆኔ ብቻ የሚደረግ ህገ ወጥ ስራ ነው። አጥቅቅ ቀቋማል እስከ መጨረሻው ሰላማዊ ትግል ይቀጥላል ከዚህ በኋላ ምናልባትም ሞባይላቸው ስለተነጠቁ ይመስላል ንግግሩ ተቋርጦ ይህ ዜና እስከ ተጠናቀረበት ጊዜ ድረስ ዝግ ነበረ የፓርቲያቸው ሰዎችም መታሰራቸውን እንደማያውቁ ነበር የገለጹልን። የወረዳ ፖሊስ ጣቢያ ስልክ ቁጥር አፈላልገን ለማነጋገር ያደረግነው ጥረት ለጊዜው አልተሳካልንም። ለዶቸቬላ ሬዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ka-adees ababam